በብራስልስ እና በፓሪስ አሸባሪዎች ጥቃት ካካሄዱ ወዲህ የኢጣሊያን ጨምሮ የመላ አውሮጳ መንግስታት ህዝቦቻቸውን ለመከላከል የተለያዩ እርምጃዎች እየወሰዱ ነው እና ይህ ሆኖ ሳለ በኢጣሊያ ካለፉት ጥቂት ቀናት ወዲህ ጥበቃው በተለይ ሲጠናከር ታይቷል ምክንያቱ ምንድን ነው ተክለግዚ በጣሊያን የሽብር ጥቃት ስጋት ተከስተዋል እየተባለ ነው ምክንያቱም ለዚሁ ስጋት ምክንያት የሆነው በሊቢያ ሲርት ላይ መሽጎ የነበረው ዳኤሽ የተባለው ወይም ራሱ ኢስላማዊ መንግስት ያወጀው ጽንፈኛ ቡድን ሽንፈት ተከትለ ነው። ኮሪየር የደላ ሴራ የተባለ የጣሊያን አንጋፋ ዕለታዊ ጋዜጣ ሲርት ላይ ሽንፈት የደረሰበት ኢስላማዊ አሸባሪ ቡድኑ ወደ ኤውሮጳ በተለይ ወደ ጣሊያን ሽብርተኞች ለመላክ ያወጣው እቅድ የሚያስረዳ ሰነድ መገኘቱ የዚሁ ሽብርተኛ ቡድን አባላት ስደተኞች መስለው ከስደተኞች ጋር ተቀላቅለው ወደ ጣሊያን ሳይገቡ አይቀሩም ተብሎም ስለተሰጋ ነው። በየትኞቹ ቦታዎች ወይም ከተሞች ነው ግዙፍ የጸጥታ ጥበቃ ኃይላት የተሰማሩት? አይ እንግዲህ የሮም ከተማ ፖሊስ ማዕከላዊ ጽህፈት ቤት ዋና ኃላፊ ሲኞራ ፍላሚኒያ ካነቬሊ በሮምና አካባቢ የጸጥታ ጥበቃ ከፍ ያለበት ምክንያት ሲናገሩ የሽብርተኝነት ጥቃት ስጋት ስላለ በተለይ ዛሬ የሮም መጀመሪያ ንጉስ ኦታቪያና አውጉስት ክብረ በዓል ሕዝብ በብዛት ለመዝናናት ወደ ባህር ዳርቻ ስለሚጓዝ አብይ ጥንቃቄ ያስፈልጋል። ጥንቃቄውም ቀጣይ እንደሆነ ነው የገለጡት። የመንግስት ጽህፈት ቤቶች፣ በቫቲካንና አካባቢ፣ ኮሎሴዮም፣ የሃይማኖት ተቋሞች፣ ቤተ መዘክሮች፣ ቬኒስ፣ ፍሎረንስ እና ሮም ውስጥ የሚገኙ የኪነ ጥበብ ማዕከሎች ከፍተኛ ጥበቃ እየተደረገላቸው መሆኑ ነው ወይዘሮ ፍላሚኒያ ካኔቬሊ አጽንኦት ሰጥተው የተናገሩት። የሽብር ስጋት ከተጠናከረ በኋላ ኢጣሊያ ጥበቃዋን ከማጠናከር አልፋ ሌላ የወሰደችው እርምጃ አለ። እንግዲህ አሁንም ቢሆን በጣሊያን በሚኖሩ የእስላም ማህበረሰቦች እና መስጅዶች ጥብቅ ቁጥጥር እየተደረገ ሲሆን በተያዝነው አመት የጣሊያን መንግስት ባለፈው ሳምንት ከሰሜን ጣሊያን ሁለት የቱኒዚያ ዜጎች ኢማሞች ከሀገር አባራለች። ባለፈው አመት እና በዚህ አመት በጠቅላላ ግን አንድ መቶ ዘጠኝ ኢማሞች ከጣሊያን መባረራቸው የሀገሪቱ የሀገር ግዛት ሚኒስቴር ያወጣው መግለጫ ያመለክታል። ከዚህ ጋር በተያያዘ እንግዲህ የጣሊያን ሀገር ግዛት ሚኒስትር አንጀሊኖ አልፋኖ። ከጥቂት ጊዜ በፊት ዘወትር ነሐሴ አስራ አምስት ቀን እንደሚያደርጉት ሁሉ ጋዜጣዊ መግለጫ ሲሰጡ ሲርት ከተማ የስደተኞች መነሻ ተደርጋ አትታይም ብለው ቢሆንም መንግስታቸው በጥብቅ እየተከታተለ መሆኑ ጠቁመው፣ ጣሊያን ከአሸባሪዎች ጥቃት ነጻ አለመሆኗ አመልክተው፣ የፖሊስ መለዮ የለበሱና ሲቪል ፖሊሶች ጨምሮ በአገር አቀፍ ደረጃ የሽብር ስጋት ከፍተኛ በመሆኑ ጸጥታን እያስከበሩ እንደሚገኙ ነው የነገሩት። የሮም ወኪላችን ተክለጊዜ ገብረ ኢየሱስ፣ ለሰጠህን ማብራሪያ አመሰግናለሁ።